የኢትዮጵያ የኤርትራ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታውቀዋል። ከውይይቱ በኋላ ባወጡት መግለጫም አራቱ ሚኒስትሮች በጋራ ፍላጎትና ጥቅሞች ዙሪያ መምከራቸውንና በአፍሪካ ቀንድ ቀድሞ የነበረውን ሰላምና መረጋጋት ለመመለስ መስማማታቸውን አረጋግጠዋል። በሌላ በኩል የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቹ ለታላቅ ዓላማ ጅቡቲ ላይ መሰበሰባቸውንም ተናግረዋል። ጽዮን ግርማ አጠር ያለ ዘገባ አላት። ሶስቱ የውጭ ጉዳይ ሚኒስትሮች የኢትዮጵያው ዶክተር ወርቅነህ ገበየው፣ የኤርትራው ኦስማን ሳላህና የሶማሊያው አህመድ ኢሴ ከጅቡቲው አቻቸው መሐሙድ አሊ ጋር ዛሬ ጳጉሜ 1 2010 ዓ.ም፣ ውይይቱን በተመለከተ በጥምረት ባወጡት መግለጫ ሚኒስትሮቹ ጅቡቲ ውስጥ ተሰብስበው በቀጠናው የጋራ ጉዳይ ላይ ባደረጉት ሰፊና በጎ ውይይት በአፍሪካ ቀንድ የተረጋገጠ ሰላምና ጠንካራ የኢኮኖሚ ትስስር ለመፍጠር በሚያስችላቸው የጋራ ጉዳይ ላይ መወያየታቸውን አስታውቀዋል። በሌላ በኩል የቻይና ጉብኝታቸውን አጠናቀው ኢትዮጵያ የተመለሱትና ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ መጠነኛ ቅራኔ የሚፈታበት ሆነዋል ብለዋል። የኤርትራ መንግስትና ክቡር ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና ና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልኡካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ሕዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው የሚኒስትሮቹ የጋራ መግለጫው የሚለው። በዚህ መሰረት የተደረገው ውይይት በቀጠናው ሰላም ለማምጣት የሚያግዝ ነበር ብለዋል። በተጨማሪም በዛሬው ዕለት ጅቡቲ የገቡት እነዚህ ሚኒስትሮች ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋርም ተገናኝተው መወያየታቸውን አስፍረዋል። ጠቅላይ ሚኒስትር አብይ አህመድ በውጭም ሆነ በሀገር ውስጥ ያለውን ሁኔታ ለማረጋጋት የቀጠናውን ሰላም ለማስጠበቅና ሁኔታውንም ወደ ልማት ለመቀየር በጋራ መስራት ያስፈልጋል ብለዋል። በዘንድሮ አዲስ ዓመት እናደርጋለን ብዬ የምጠብቀው እንደ ከዚህ ቀደሙ ወያውዬ እንደለመነው አይነት ምልከታ ሳይሆን ትንሽ ለውጥ ያለ አቀራረብና አካሄድ ያስፈልገናል። በእኛ ባህል፣ በወያውዬ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ የሚለው አባባል አሁን አይሰራም። ቆሞ ማየት ሳይሆን ሁሉም ባልንጀራ በጉልበቱ ልክ እንጨት እያነሳ ግማሹ ማገር የሚያቀብልበት፣ ግማሹ ግድግዳ የሚሰራበት፣ ግማሹ ጣራ የሚሰራበት አፕሮች ካልተከተል፣ አንዱ እየሰራ ሌላው ባልንጀራ ቆሞ የሚያይ ከሆነ የምንፈልገውን ልማት የምንፈልገውን እድገት ልናመጣ አንችልም። ለዚህ ዘንድሮ የወያውዬ ዘፈናችን ባልንጀሮቼ ቁሙ በተራ ሳይሆን ባልንጀሮቼ ተነሱ በጋራ አብረን እንስራ ወደሚሆን እንደሚቀየር በዘፈን ብቻ ሳይሆን በተግባርም እንደሚገለጥ ሙሉ እምነት አለኝ። ጠቅላይ ሚኒስትሩ በኤርትራ የነበራቸውን ቆይታ በተመለከተም ማብራሪያ ሰጥተዋል። በኢትዮጵያና በኤርትራ መካከልም እንደዚሁ ቀድመን የጀመርነውን የሁለትዮሽ ግንኙነት መሬት ለማስነካት ወደ ተግባር ለመቀየር አሰብን፣ መጽዋንና አስመራን ለመጎብኘት ችለናል። አሰብ በነበረን ቆይታ እስካሁን የተደረጉ ዝግጅቶች እና በቅርቡ ወደቡን ከፍቶ ስራ ለመጀመር የሚያስችል ዝግጅት ለመገምገም ያለበት ደረጃ ለማየት እድል ተገኝቷል። ቀሪ ስራዎቹን ባነሰ ጊዜ አጠናቀን በቅርቡ ስራ ለመጀመር የሚያስችል ቁመና ላይ መሆናችን አይተናል። ምጽዋ በነበረን ቆይታ የውጭ ጉዳይ ሚኒስትሮቹ የአፍሪካን ቀጠና ሰላም ለማረጋገጥ ካደረጉት ውይይት በተጨማሪ በኤርትራና በጅቡቲ የነበረው የድንበር ውዝግብን ለመፍታት የሚያስችል ውይይት ማድረጋቸውንም አስታውቀዋል። በዚሁ የጠቅላይ ሚኒስትሩ መግለጫ በቻይና የአፍሪካ ፎረም ላይ መገኘታቸውን አስታውሰው ከቻይና በቀረበላቸው የጉብኝት ጥያቄም ጉብኝት ማድረጋቸውን ተናግረዋል። ከቻይና ጋር ከዚህ ቀደም ስለነበረውና ወደፊት የሚኖረው ግንኙነት የሚጠናከርበት መንገድ የውይይቱና የጉብኝቱ ዓላማ እንደነበረም ገልጸዋል። የቻይና መንግስት ስልሳ ቢሊዮን ቢሊዮን ብር ለሚቀጥሉ ሶስት ዓመታት ከአፍሪካ መንግስታት ጋር ለመስራት ወስኗል። ይህ ስልሳ ቢሊዮን ዶላር በብድር መልክ የሚሰጥ በኢንቨስትመንት መልክ ለኢንቨስትመንት ስራ የሚውል እንዲሁም በእርዳታ መልክ እና በአቅም ግንባታ ስራ ላይ የሚውል ነው። ጠቅላይ ሚኒስትሩ በሰጡት አጠቃላይ መግለጫ የምስራቅ አፍሪካን ቀጠናን የተረጋጋ ለማድረግ ውይይቱና ትስስሩ የጎላ ድርሻ ይኖረዋል ብለዋል።